ቁጥራቸው 250 የሚሆኑ የጎንደር ዩኒቨርሲቲ የሕክምና ሳይንስ ትምህርት የሙያ ልምምድ በማድረግ ላይ የሚገኙ ተማሪዎች ግቢውን ለቀው እንዲወጡ ተደረገ። ተማሪዎቹ እንደሚናገሩት ዩኒቨርሲቲው በሆስፒታሉ ላይ ስላሉ ችግሮች ያነሳነውን ጥያቄ በ አስራ አምስት ቀን ውስጥ መልሳለሁ ካለ በኋላ መልስ ስንጠብቅ ግቢውን ለቀን እንድንወጣ ትዕዛዝ ማስተላለፉን ሰማን። ግቢውን ለቀን ወጣ ነው ያሉት የጎንደር ዩኒቨርሲቲ ፕሬዚደንት በጉዳዩ ላይ አሁን መልስ መስጠት እንደማይችሉ ለዘጋቢያችን ለአስቴር ምስጋና ገልጸውላታል። ስሜ እንዲጠቀስ አልፈልግም ያለው በጎንደር ዩኒቨርሲቲ የመጨረሻ ዓመት የሕክምና ሳይንስ ተማሪ እንደሚናገረው በመላ ሀገሪቱ ያሉ የሕክምና ባለሙያዎች የሚያነሱትን ጥያቄዎች በመደገፍና በጎንደር ዩኒቨርሲቲ ስፔሻላይዝድ ሆስፒታል የሚታዩ ችግሮችን እንዲፈቱ ባነሳ ነው ጥያቄ መሰረት ከጎንደር ዩኒቨርሲቲና ከሆስፒታሉ አስተዳደር ጋር ተወያይተን ነበር። ጥያቄያችንን በአስራ አምስት ቀናት ውስጥ እንደሚፈታም ተነግሮን ነበረ። ለጥያቄያችን መልስ ስንጠብቅ ግቢውን ለቃችሁ ውጡ የሚል ትዕዛዝ በመምጣቱ ሁለት መቶ ሀምሳ የምንሆን ተማሪዎች ግቢውን ለቀን ወጥተናል ይላል። በአስራ ሶስት ዜሮ ስምንት አስራ አንድ በዩኒቨርሲቲ ቅፈር ግቢ ሰልፍ ተካሄደ። ዘጠኝ ጥያቄዎችን እንደ አቋም መግለጫ አድርገን አቀረምለት በዩኒቨርሲቲ አስተዳደር የዩኒቨርሲቲ ውስጥ የህክምና ትምህርት ክፍል ኃላፊ በተገኙበት ዘጠኝ ጥያቄዎች ተነበቡ። እነሱን ጥያቄዎቹ ስናቀርብላቸው ጥያቄዎቹ በአፋጣኝ ካልተመለሱ እኛ ስራችን ለመቀጠል እንደምንቸገር ገልጸንላቸው ሁለት ሳምንትም ደ ይሰጠንና በሁለት ሳምንት ውስጥ ማጠናቀቅ እንችላለን አሉ። እኛ ሁለቱን ሳምንት ሙሉ ጥቁር ሪባን በግራጃችን አስረን ምክንያቱም ጥያቄውን እንደጀመር ነው እና ለመጨረሻው ማስቀጠል እንደምንችል እንዲታወቅልን ን እነሱም ደግሞ በተሰጣቸው ጊዜ ውስጥ

ችግሮችን ከመፍታት ይልቅ አሁን የቴክኒክ ውሳኔ ተሯርጦ ለማስወሰን ሞክረዋል። ጉዳዩን ለቀን እንድንወጣ ተቀደም ለብዛቤ ተጥፎልን ወጣ ነው ወጣችኋል። አሁን ሁሉም ወጣል። ቁጥራችሁ ምን ያህል ይሆናል? ሁለት መቶ ሀምሳ ተማሪዎች ናቸው አይደለም የኢንተርናሽናል ነው እና የመጨረሻ አመት የህክምና ተማሪዎች ግን የኢንተርናሽናል ነው። ስለ ጉዳዩ የጎንደር ዩኒቨርሲቲ ፕሬዝዳንት ዶክተር አስራት አጸደ ወይን በስልክ አናግሪያቸው ነበር። በጉዳዩ ዙሪያ ከሚመለከታቸው አካላት ጋር አሁን እየተወያየን ነው፣ ውይይቱን እንዳጠናቀቅን መልስ የምሰጥ ይሆናል ነው ያሉት። ከቀናት በፊት በተለያዩ ዩኒቨርሲቲዎች ያሉ የህክምና ኢንተርነት ተማሪዎች የሚያቀርቡትን ቅሬታ አስመልክቶ የሳይንስና ከፍተኛ ትምህርት ተቋማት ሚኒስትር ሚኒስትር ዴኤታ ፕሮፌሰር አፈወርቅ ካሱ ለሀገር ውስጥ ጋዜጠኞች መግለጫ መስጠታቸው የሚታወስ ነው። እያንዳንዱ ዩኒቨርስቲ በሴኔት ሌጅስሌሽኑ መሰረት በተማሪዎቹ ጥፋት መሰረት ጥፋት ነው ብሎ ካሰበ የሚያስቀምጠው ቅጣት ይሆናል። የሰሚስተር ቅጣት ሊሆን ይችላል፣ የአመት ቅጣት ሊሆን ይችላል፣ ማባረርም ሊሆን ይችላል። ከዚህ ጋር በተያያዘ በቅርቡ በሀገሪቱና ና በአማራ ክልል የሚገኙ የህክምና ባለሙያዎች በመጀመሪያ ከደሞዝና ጥቅማጥቅም በኋላ ደግሞ ከአስተዳደርና ና ከጤና ስርዓቱ ጋር በተያያዘ ስራ በማቆም የተቃውሞ ሰልፍ ማድረጋቸው ይታወሳል። ይህን አስመልክቶ ታዲያ የአማራ ክልል ርዕሰ መስተዳደር ዶክተር አምባቸው መኮንን እና የጤና ጥበቃ ሚኒስትሩ ዶክተር አሚር አማን በአማራ ክልል ከክልል እስከ ወረዳ ካሉ የጤና ባለሙያዎች ጋር ውይይት አካሂደው እንደነበር ይታወቃል። በውይይቱ ላይ ዶክተር አምባቸው መኮንን የህክምና ባለሙያዎችን ጥያቄ ፈታል ነው ያሉት። ጥያቄያችሁን እንጋራቸዋለን፣ ክናችሁን እንጋራቸዋለን አሁን በተደረገው ማሻሻያ የወረዱትን ተግባራዊ ለማድረግ በክልላችን ላሉ የጤና ባለሙያዎች ለሐኪሞቻቸው ተግባራዊ ለማድረግ ጥረት እናደርጋለን። ከጤና ስርዓቱ ጋር በተያያዘ ደግሞ የጤና ጥበቃ ሚኒስትሩ ዶክተር አሚር አማን እየተመካከርን እናስተካከላለን ብለዋል። ከመመሪያ ከፖሊሲ ጋር የተገናኙትን አሳር የነበሩ ነገሮችን በሙሉ ለማስተካከል ተሞክረዋል። አሁንም ደግሞ ሪፎርም እያደረጉ ያሉት ፖሊሲዎች ላይ አስተያየት ስጡ፣ እንነጋገር፣ መቀየር ያለብንን እንቀይረው። ስትራቴጂ ላይ ተመሳሳይ እንነጋገር፣ እንቀይር። ከጥቅማ ጥቅምና ከደሞዝ ጋር የተነሳውን ማስተካከል የምንችለውን ከታክስ ጋር የተገናኘ ወጣ ገባ የነበረውን கச்சேரி இருக்கா ஒரு பொண்ணுன்னு እንደዚህ ነው። ለሌላችሁም ከዚህ ጋር ተገናኙት ነገሮች ከግንቦት ጀምሮ እናስተካክላለን። ይህ ከሆነ በኋላ ዛሬ የሲቪል ሰርቪስ ኮሚሽንን ጠቅሶ የአማራ ክልል ብዙሃን መገናኛ ድርጅት በድረገጹ ላይ እንዳሰፈረው ለጤና ባለሙያዎች በተሰጣቸው ላይ ሁለት እርከን ተጨምሮላቸው የተፈጠረውን ልዩነት እንዲስተካከል መደረጉንና ሐምሌ ወር ላይ ሁለት ዓመት ለሚሞላቸው የጤና ባለሙያዎች ደግሞ በእድገት ስም ሶስት እርከን እንዲሰጣቸው ለጠቅላይ ሚኒስትር ጽፈት ቤት የቀረበው ሀሳብ መጽደቁን ዘግቧል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው፣ ባህር ዳር።